የዲ ደብልዩ ዜና ጤና ይስጥልን አድማጮች፣ እንደምናመሻችው። በቅድሚያ አማርስተ ዜናዎቹን አሰማለሁ። በቤጂንግ የግማሽ ማራቶን ውድድር አንድ ቻይናዊ ሯጭን ሆነ ብለው አሸናፊ አድርገውታል የተባሉ የኢትዮጵያና ኬንያ አትሌቶች እንዲሁም አሸናፊ የተባለው ቻይናዊው አትሌት የወሰዱትን ሜዳሊያና የገንዘብ ሽልማት ተነጠቁ። የኬንያ መከላከያ ታማዦር ሹምን ጨምሮ ሌሎች ዘጠኝ ከፍተኛ መኮንኖች ትናንት በሄሊኮፕተር አደጋ ሕይወት ከጠፋ በኋላ ዛሬ በሀገሪቱ የሶስት ቀናት ሀዘን ታወጀ። የጦር መኮንኖቹ በሰሜናዊ ኬንያ በሽፍቶች ምክንያት የተዘጉ አንዳንድ ትምህርት ቤቶችን ለማስከፈት ተልእኮ ላይ እንደነበሩም ታውቋል። በአንድ ሚሊየን የምርጫ ጣቢያዎች ድምፃቸውን የሚሰጡ ህንዳውያን ለስድስት ሳምንታት የሚዘልቀውን ምርጫ ዛሬ ጀመሩ። ዩናይትድ ስቴትስ በተባበሩት መንግስታት የጸጥታ ምክር ቤት ውስጥ ሙሉ አባል ለመሆን ፍልስጤም ያቀረበችውን ማመልከቻ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አደረገች። ዜናው በዝርዝር በቤጂንግ የግማሽ ማራቶን የሩጫ ውድድር ቻይናዊ ሯጭ ሆነ ብለው አሸናፊ አድርገውታል የተባሉ ኢትዮጵያዊና ኬንያዊ አትሌቶች እንዲሁም አሸናፊው ቻይናዊ የወሰዱትን የሜዳንያ እና የገንዘብ ሽልማት ተነጠቁ። ውድድሩን ያዘጋጀው ድርጅት ዛሬ ይፋ ባደረገው የቪዲዮ ምርመራ ማስረጃ መሰረት ባለፈው እሁድ ቤጂንግ ላይ በተካሄደው ግማሽ ማራቶን ኬንያዊው አትሌት ሮበርት ኬታር እና ዊሊያም ማንጎት እንዲሁም ኢትዮጵያዊው አትሌት ደጀኔ ቢቄላ ወደ ማጠናቀቂያው ላይ ሲቃረቡ አውቀው ፍጥነታቸውን ቀንሰው ቻይናዊው አትሌት እንዲያሸንፍ አድርገዋል ሲል ከሷል። በዚህም ምክንያት ኢትዮጵያዊው አትሌት ደጀኔ ቢቅላን ጨምሮ ሁለቱ የኬንያ አትሌቶችና የውድድሩ አሸናፊ የተባለው ቻይናዊው አትሌት ከጨዋታ ውጪ ተብለው እንደ አሸናፊ የተሰጣቸውን ሜዳንያና ሌሎች ጥቅማ ጥቅሞች መነጠቃቸውን የግማሽ ማራቶን አዘጋጁ ድርጅት አስታውቋል። የኬንያ መከላከያ ተማዦር ሹምን ጨምሮ ሌሎች ዘጠኝ ከፍተኛ መኮንኖች ትናንት በሄሊኮፕተር አደጋ ከሞቱ በኋላ ዛሬ በሀገሪቱ የሶስት ቀናት ሀዘን ታወጀ። የኬንያ መከላከያ ሰራዊት ዋና አዛዥ ጄኔራል ፍራንሲስ ኦሞንዲ ኦጎላ እና ሌሎች ዘጠኝ መኮንኖች ትናንት ሐሙስ በሰሜን ምዕራብ ኬንያ አካባቢ በሄሊኮፕተር ተሳፍረው ከደቂቃዎች በረራ በኋላ በአካባቢው በሚገኝ ደን የተሳፈሩበት ሄሊኮፕተር መከስከሱና ሕይወታቸው ማለፉ ተመልክቷል። ከዚህ አደጋ ሁለት ሰዎች በጽኑ ተጎድተው በሕክምና ክትትል ላይ ናቸውም ተብሏል። የኬንያው ፕሬዚዳንት ዊልያም ሩቶ የሀገሪቱ ታላቅ ሀዘን ሲሉ ትናንት ምሽት ጋዜጣዊ መግለጫ ሰጥተዋል። እናት ሀገራችን ከጄኔራሎቿ መካከል አንዱ የሆነውን ጀግናዋን አጥታለች ሲሉም ሩቶ ለኬንያ ሕዝብ ተናግረዋል። ሟቹ የኬንያ መከላከያ ዋና አዛዥ በፕሬዚዳንት ሩቶ የስልጣን ዘመን ተመርጠው ወደ ስልጣኑ ከመጡ ገና አንድ ዓመታቸው ነበረ። ጄነራል ፍራንሲስ ኦሞንዲ በኬንያ ጦር ሰራዊት ውስጥ ወደ አርባ ዓመት ያገለገሉና ከአሜሪካ አየር ኃይል ጋር በተዋጊ አውሮፕላን አብራሪነት የሰለጠኑ መሆናቸውም ተዘግቧል። የጦር መኮንኖቹ ተደጋጋሚ ጥቃት የሚደርስበትን ሰሜን ኬንያን ጎብኝተው ሲመለሱ አደጋው እንደደረሰ ተዘግቧል። የጦር መኮንኖቹ በተለይ በሰሜናዊ ኬንያ በሽፍቶች ምክንያት የተዘጉ አንዳንድ ትምህርት ቤቶችን ለማስከፈት ተልእኮ ላይ እንደነበሩም ታውቋል። ፕሬዚዳንት ሩቶ ትናንት በሰጡት መግለጫ መኮንኖቹ ግዳጅ ላይ ነበሩ ብለዋል። የኬንያ አየር ኃይል የአደጋውን መንስኤ ለማጣራት የምርመራ ቡድን አሰማርቷል። የአፍሪካ ሕብረትን ጨምሮ የተለያዩ ሀገራት በኬንያ ለደረሰው አደጋ ለሀገሪቱ ፕሬዝዳንት፣ ለመንግስታቸውና ለኬንያ ሕዝብ ሀዘናቸውን ገልጸዋል። አድማጮች በመከታተል ላይ ያላችሁት ከዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በአንድ ሚሊዮን የምርጫ ጣቢያዎች ድምፃቸውን የሚሰጡ ህንዳውያን ለስድስት ሳምንታት የሚዘልቀውን ምርጫ ዛሬ ጀመሩ። መራጮች አምስት መቶ አርባ ሶስት የምክር ቤት አባላትን ይመርጣሉ ተብሎ ይጠበቃል። ቻይናን ቀድማ በዓለማችን በህዝብ ብዛት አንደኛ የሆነችው ህንድ ዛሬ ሚያዝያ አስር ቀን የጀመረችው ምርጫ በዓለም ግዙፍ ምርጫ እንደሆነ ተነግሯል። ይህ ዛሬ የተጀመረው የህንድ ምርጫ ከስድስት ሳምንት በኋላ ግን በኋላ ግንቦት 24 ቀን 2016 ዓ ም ይጠናቀቃል። የህንድ ምርጫ ኮሚሽን እንዳስታወቀው በጠቅላላ በምርጫው 969 ሚሊዮን ሰዎች ድምፅ ለመስጠት ተመዝግበዋል። ይህ ቁጥር ከአውሮፓ ህዝብ ቁጥር ይበልጣል። በህንድ እድገት የሂንዱ ብሔርተኝነት የመሳሰሉ ጉዳዮችን አንስተው ፓርቲን ምረጡ ያሉና ታሪካዊ ለተባሉ ለሦስተኛ ዘመን ስልጣን የሚወዳደሩት የህንዱ ጠቅላይ ሚኒስትር ናሬንዳ ሞዲ እና ፓርቲያቸው ባራቲያ ጃንታ ምርጫውን ያሸንፋሉ፣ በስልጣንም ይቀጥላሉ የሚል ግምት ከወዲሁ እየተሰጠ ነው። ዩናይትድ ስቴትስ በተባበሩት መንግስታት የጸጥታ ምክር ቤት ውስጥ ሙሉ አባል ለመሆን ፍልስጤም ያቀረበችውን ማመልከቻ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አደረገች። የዋሽንግተኑ መንግስት እውቅና ቢሰጥ የፍልስጤን መንግስትን እውቅና ያገናዘበ ይሆናል የሚል ፍርሃት በመኖሩ ይህ ውሳኔ መተላለፉ ተዘግቧል። እንደ ዩናይትድ ስቴትስ በእስራኤል በፍልስጤማውያን መካከል ቅድሚያ ድርድር መካሄድና እውቅና ከዚያ መምጣት አለበት ነው። በአሁኑ ወቅት የፍልስጤም መንግስት በተባበሩት መንግስታት ድርጅት የተመልካችነት ቦታ ብቻ ነው ያለው። የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካታዝ የዩናይትድ ስቴትስን እርምጃ አወድሰዋል። ዩናይትድ ስቴትስ የእስራኤል ዋነኛ አጋር መሆኗም ይታወቃል። እስራኤል ትናንት ምሽት በኢራን ላይ ጥቃት እንደሰነዘረች የዩናይትድ ስቴትስ መገናኛ ብዙሃን ዘገቡ። ሲኤንኤን እና ሌሎች የመገናኛ ብዙሐኖች የአሜሪካንን የመንግስት ባለስልጣናትን ጠቅሰው እንደዘገቡት በኢራን አንድ ወይም ከዚያ በላይ ሚሳይሎች ጥቃት እንደተፈጸሙ እንደፈጸሙ ተናግረዋል። የኢራን የመንግስት መገናኛ ብዙሃን በበኩላቸው ከእስራኤል ኢራን ላይ ደረሰ የተባለው የሚሳይል ጥቃት ሐሰት ሲሉ ዘግበዋል። በኢስፋ ሃን ከተማ ላይ በአየር ላይ የተመቱ በርካታ ትናንሽ የበረራ እቃዎች ብቻ መታየታቸውን ኢርና የተባለው የኢራን የመንግስት የዜና ወኪል ቆየት ብሎ ዘግቧል። ፋርስ የተባለው የኢራን ዜና ወኪል በበኩሉ ዛሬ ማለዳ እንደዘገበው በኢራኗ ኢስፋን ላይ የተሰነዘረው የድሮን ጥቃት ከሽፏል። አሊያም ተመቶ ወድቋል። ይሁንና በኢራን ኢስፋን ከተማ አቅራቢያ በሚገኝ የኢራን ወታደራዊ ካምፕ ውስጥ ፍንዳታ ተሰምቷል ሲል መገናኛ ብዙሃን ዋክሏል። የኢራን ወታደራዊ ኮመንደር ቃል አቀባይ በበኩሉ የፍንዳታው ድምፅ የሚመስለው የአየር መቃወሚያ ነው ሲል በኢራን ቴሌቪዥን ወጥቶ ማስተባበሉ ተያይዞ ተዘግቧል። ይህ ዶቼ ቬለ ነው። የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ እነሆ። በቤጂንግ የግማሽ ማራቶን ውድድር አንድ ቻይናዊ ሯጭን ሆነ ብለው አሸናፊ አድርገውታል የተባሉ አንድ ኢትዮጵያዊና ኬንያዊ አትሌቶች እንዲሁም አሸናፊ የተባለው ቻይናዊው አትሌት የወሰዱትን ሜዳሊያና የገንዘብ ሽልማት ተነጠቁ። የኬንያ የመከላከያ ኢታማዦር ሹምን ጨምሮ ሌሎች ዘጠኝ ከፍተኛ መኮንኖች ትናንት በሄሊኮፕተር አደጋ ሕይወት ከጠፋ በኋላ ዛሬ በሀገሪቱ የሶስት ቀናት ሀዘን ታወጀ። በአንድ ሚሊዮን የምርጫ ጣቢያዎች ድምፃቸውን የሚሰጡት ህንዳውያን ለስድስት ሳምንታት የሚዘልቀውን ምርጫ ዛሬ ጀመሩ። ዩናይትድ ስቴትስ በተባበሩት መንግስታት የጸጥታ ምክር ቤት ውስጥ ሙሉ አባል ለመሆን ፍልስጤም ያቀረበችውን ማመልከቻ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አደረገች። ዜናው አበቃ። አድማጮች፣ ለዓለም ዜናው ጥንቅር አዜብን አመሰግናለሁ።